የአዲስ አበባ ከተማ አስተዳደር በአዲስ አበባ ከተማና በፊንፊኔ ዙሪያ የኦሮሚያ ልዩ ዞን መካከል ባለው የአስተዳደር ወሰን ጉዳይ እልባት ሰጥቻለሁ አለ። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበቤ ጉዳዩን በማስመልከት በፌስቡክ ገጻቸው ላይ ዛሬ ባሰፈሩት ጽሁፍ በአዲስ አበባ አስተዳደር የተገነቡ የጋራ መኖሪያ ቤቶች በሚገኙባቸው ኮዬ ፈጬ ቱሊዱምቱ በከፊልና ጀሞ ቁጥር ሁለት ወደ ኦሮሚያ ልዩ ዞን መካለላቸውን ገልጸዋል። በኦሮሚያ ክልል የተገነቡት የቆጣሪ ኮንዶሚኒየም ወይም ለቦ አካባቢ ፉሪ ሃናና የኦሮሚያ ኮንዶሚኒየሞችን ጨምሮ እስከ ቀርሳ ወንዝ አካባቢ ያለው ወደ አዲስ አበባ ከተማ አስተዳደር እንዲካለል በማድረግ ስምምነት ላይ ተደርሷል ብለዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ ከቀናት በፊት ባወጣው መግለጫ ውሳኔውን ተቃውሟል። የፓርቲው ምክትል መሪ አርክቴክት ዮሐንስ መኮንን ለአሜሪካ ድምጽ በሰጡት ማብራሪያ ውሳኔው ወቅቱን ያልጠበቀና ሕዝብም ያልተወያየበት ነው ብለዋል። ኬኔዲ አባተ ዝርዝራለው በውሳኔው መሰረት በአዲስ አበባ አስተዳደር ወጪ የተገነቡ የጋራ መኖሪያ ቤቶች የሚገኙባቸው ቆየ ፈጬ፣ ቱሉ ዲምቱ በከፊልና ጀሞ ቁጥር ሁለት ወደ ኦሮሚያ ልዩ ዞን መካለላቸውን፣ በሌላ በኩል በኦሮሚያ ክልል የተገነቡት የቆጣሪ ኮንዶሚኒየም ለቦ አካባቢ ፉሪሃናና የኦሮሚያ ኮንዶሚኒየሞችን ጨምሮ እስከ ቀርሳ ወንዝ ያለው አካባቢ ወደ አዲስ አበባ ከተማ አስተዳደር መካለሉን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በፌስቡክ አድራሻቸው ባሰፈሩት ጽሁፍ ገልጸዋል። ለዘመናት ምላሽ ሲ እንከባለል የነበረ የህዝብ ጥያቄ ሆኖ ብዙዎች ዋጋ የከፈሉበት ሲሉ የገለጹት ይህ የአስተዳደር ወሰን ጉዳይ እልባት እንዲያገኝ ከህዝብ ጋር ሲሰራበትና ምክክር ሲደረግበት ቆይቶ ዛሬ ታሪካዊ ያሉት ስምምነት ላይ መደረሱንም ነው ያብራሩት። በውሳኔው ዙሪያ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤና የኦሮሚያ ክልል ፕሬዚደንት አቶ ሽመልስ አብዲሳን ጨምሮ የፌዴራልና የክልል ከፍተኛ የመንግስት የስራ ኃላፊዎች እንዲሁም ከአዲስ አበባ ከተማና የፊንፊኔ ዙሪያ የኦሮሚያ ልዩ ዞን ጣጡ የተለያዩ የህብረተሰብ ክፍሎች አባገዳዎች፣ የሃይማኖት አባቶች፣ የአገር ሽማግሌዎችና የነዋሪዎች ተወካዮች የተሳተፉበት ውይይት ዛሬ መካሄዱን ተገልጿል። ከሰሞኑ በተለያየ መልኩ ሰፊ መነጋገሪያ አጀንዳ ሆኖ የሰነበተው ይህ የወሰን ማካለል ጉዳይ የተለያዩ ሀሳቦች ሲንጸባረቁበት የቆየ ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የወሰን ማካለሉ ውሳኔ ከመታወቁ በፊት ስለ ጉዳዩ ከቀናት በፊት ባወጣው መግለጫ ውሳኔውን ተቃውሟል። ኢዜማ ውሳኔውን የተቃወመበትን ምክንያት የፓርቲው ምክትል የሁለቱን መሪ አርኪቴክት ዮሐንስ መኮንን ያብራራሉ። እንግዲህ የምንጠብቀው ነበረ ባለፈው ቀደም ብለን መግለጫ ይህንን ያወጣንበትና ለውይይት ቀድሞ ሰዎ ኮንሽንስ እንዲሆን በጉዳይ እንዲወያይ ማድረጋችን ይሄ መረጃ ነበረ። አሁን እሱ ትክክለኛ ነበር አቋማችን ማለት ነው። ባለፈው መግለጫችን እንዳነሳነው ሁለት ዋነኛ ጉድለቶች ይሄን ጉዳይ ይህን አጀንዳ ተከትሎ የሚመጡት አንደኛ የወቅታዊነትና የተገቢነት ነው። ምክንያቱም ትልቅ ሀገራዊ ጉዳዮች ለውይይት ሲቀርቡ አብሮ ጠረጴዛ ላይ ለውይይት መቅረብ የበጣጠሱ ማንሳት የሀገራዊ ምክክሩ የሚመራው ኮሚሽንን ስራ መቀማት አድርጌ ነው የምንወስደው። ሁለተኛው ደግሞ እየተወሰነበት ሂደት ማህበረሰቡ ያልተሳተፈበት የወንታው ፍላጎቶቹና ጥቅሞቹ እንደተከበሩለት ማረጋገጫ የማይሰጥ የኮሚቴ ውሳኔ ሆኖ ነው ያየነው። ያንድ ወገን ፍላጎት ነው። ሶስተኛ ዛሬ ይህንን ውሳኔ ከንቲባዋ በገጻቸው እንዳሳወቁት የተረዳነው ሶስተኛው ጉድለት ከዚህ በፊት በአዲስ አበባ ህዝብ ሰዎች ወደ ኦሮሚያ እንዲከለሉ ተወስናል። እንደሚታወቀው እኚህ ፖለቲካሊ ሴንስቲቭ ወይንም ስሱ የሆኑ ጉዳዮች ከዚህም በፊትም የውዝግብ አጀንዳ ሆነው እጣ ወጥቶባቸው ለአዲስ አበባ ህዝብ ሊተላለፍ ተወስኖ ወደ ስራ ሲገባ ጉልበተኞች ሄደው እስቲ እኛ ሞተን ካልሆነ በስተቀር ማን ሲወስድ እናያለን የአዲስ አበባ ህዝብ የወሰን ማካለሉን ጉዳይ በተመለከተ ከህዝብ ጋር ምክክር ሲደረግ መቆየቱን ከንቲባ ዳነቻ ቤቤ በጽሁፋቸው ቢያመለክቱም የኢዜማ ምክትል መሪ አርኪቴክት ዮሐንስ ግን ከህዝብ ጋር የተደረገ ውይይት እንደሌለ ነው የሚገልጹት። ከዚህ በፊት ይህን መሰለ ስራ ይሰሩ የነበሩ በሀገራችን ኮሚሽኖች ነበሩ። ለምሳሌ የድንበርና የማንነት ኮሚሽን፣ የእርቀ ሰላም ኮሚሽን የመሳሰሉ ኮሚሽኖች ተቋቁመው እናውቅ ነበር። በአደባባይ አጀንዳቸው ለህዝብ ተናግረው ህዝቡም በቀጥታ ምን እየሰሩ እንደሆነ መረጃ መውረወጥ፣ ሀሳብ መስጠት የሚፈልገው ኢንፑት ወይም ግብዓት ሊሆን በሚችል መልኩ ህዝባዊ ውይይት ነበረ ብዬ ለማመን ለመቀበል ይቸገራለሁ እንደሱ። በዚህ የአስተዳደር ወሰን የሰራ ነው፣ አጥር አይደለም ሲሉ የገለጹት ወይዘሮ አዳነች አቤቤ ይልቁንም ስምምነቱ ልማትን ለማፋጠንና መልካም አስተዳደርን ለማስፈን እንደሚረዳ አመልክተዋል። በኦሮሚያና በአዲስ አበባ መካከል የተደረሰውን የወሰን ማካለል ስምምነት አስመልክቶ የመንግስት ኮሚኒኬሽን አገልግሎት ባወጣው መግለጫም እንዲሁ ስምምነቱ የህብረተሰቡን እንግልትና በደል እንደሚቀርፍ አስታውቋል። በአዋሳኝ አካባቢ የሚኖሩ የልዩ ዞኑም ሆኑ የአዲስ አበባ ነዋሪዎች የሚገባቸውን የመንግስት አገልግሎት ማግኘት አልቻሉም ያለው የመንግስት ኮሚኒኬሽን ስምምነቱ ለዚህ እልባት እንደሚሰጥ ጠቁሟል። የአርኪቴክት ዮሐንስ ሀሳብ ግን በተቃራኒው ነው። ለምሳሌ አንዳንዶቹ መኖሪያ ቤቶች ወደ ኦሮሚያ እንዲካለሉ የተወሰኑት ከመሀል አዲስ አበባ ላይ ይኖሩ የነበሩ ሰዎች በረዥም ጊዜ ቁጠባ አዲስ አበባ ውስጥ ባለ ኑሮ ድነት ከልጆቻቸው አፍ ነጥቀው በቆጠቡት ጥሪት የተገነቡ ህንፃዎች እጣ ወጥቶላቸዋል፣ ቤት ደርሷቸዋል ተብሎ ለመኖር ሄደው እየኖሩባቸው ከዛሬ ጀምሮ ወደ ኦሮሚያ ተካላችኋል ብሎ መወሰን ከዚህ በፊት የማያውቁትን ያልኖሩበትን ማንነት መጫን ነው፣ ሰዎቹ ላይ በግድ መበየል ይመስለኛል። እንደሚታወቀው የኦሮሚያ ክልላዊ መንግስት በክልሉ ያጸደቀው የስራ ቋንቋ አለው። የትምህርት የሚመሳሰሉ ጉዳዮች አሉ። አሁን ወደ ኦሮሚያ ተካላችኋል የተባሉት ሰዎች ይህንን ያውቃሉ ወይ ይረዳሉ ወይ? ምናልባት ይህ ውሳኔ ቀድሞ የሚታወቅ ቢሆን ኖሮ የአዲስ አበባ ወደዛ ተካላችኋል የተባሉት ሰዎች አውጥተው እዛ ኢንቨስት ለማድረግ ኑሯቸውን ለመመስረት ይመርጡ ነበር ወይ ተብሎ፣ የሰው ነዋሪዎች ፍላጎትና ፈቃድ አልተጠየቀም። በመሰረቱ አሁን ያኛው ሕዝብ ተጠቀመ ይሄኛው ተጎዳ በሚል ስሌት አይደለም መታየት ያለበት። ሁለቱም በፈቃዳቸው ይሄ ማንን እንዲጠቅም ታስቦ ነው? ለምሳሌ እነኛ ፈቃዳቸውን ብጠይቃቸው ወዴት ነበር መሆን የሚፈልጉት? ስለዚህ ሕዝብ ፈቃዱ መጠየቅ ነበረበት። ለሕዝብ ታስቦ ከነበረ ምን ቢደረግ ነበር የሚሻለው? አሁን የተደረገው ፖለቲከኞችን የትኛውን ብንወስን እናስደስ አስተዳደር ወሰን በሚነካቸው አካባቢዎች የትኛውም አይነት መንግስታዊ አገልግሎት እንደማይቋረጥ የአገልግሎትና የጸጥታ ስራዎች በሁለቱም ወገን በጋራ እንደሚሰሩ በግንባታ ላይ ያሉ ፕሮጀክቶች እንደማይቆሙ እንዲሁም የትምህርት አሰጣጥ ሂደቱና የተማሪዎች የቋንቋ ጉዳይ በነበረበት እንደሚቀጥል ከንቲባ አዳነች ገልጸዋል። ይሁንና በዚህ ጉዳይ ላይ ከመንግስት ወገን ተጨማሪ መረጃ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ህብረተሰቡን ጨምሮ የተለያዩ አካላት ሀሳብ የተካተተበት ዘገባ በቀጣይ ይዘን እንመለሳል። Lamerika la Amerika demt Ababa